ጋቢና ቪኦኤ ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ጽዮን ግርማ ነኝ ከመስታወት አረቀው ጋር አብረናችሁ እንጓዛለን። ሰላም እንደምናመሻችሁ በዛሬ የረቡ ነሐሴ 30 2010 ዓ ም ምሽት ዝግጅታችን የሚጀምረው የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በአሰብና ምጽዋ ወደቦች ያደረጉትን ጉብኝት አጠናቀው አስመራ ገቡ። ዘገባ ይኖረናል። በሌላ ዘገባችን ደግሞ የአየር ትራፊክ ተቆጣጣሪዎቹ ጥያቄ የመብት ነው ሲሉ የቀድሞ ባለሙያዎች ገለጹ። አሁን የሚያነሱት ጥያቄ ያን ጊዜ ያነሳ ነው ጥያቄ ነው። ልጆቹ አሁን ከያዟቸው ልጆች መካከል አብረናቸው የነበርናቸው ልጆች ነን። ችግሩ የሁሉም የአየር ትራፊክ ተቆጣጣሪዎች ነው። በካናዳ የሚኖር የቀድሞ ባለሙያ ነው፣ በዩናይትድ ስቴትስ የሚገኝም ሰው ይዘናል። ከዛሬ ነገ ከሚኒስትር ሚኒስትር ሲቀየር ጥያቄዎቹ እየተንከባለሉ ነው። ይህኛው ሚኒስትር ያልመለሰውን ያኛው ደግሞ ሲመጣ እንደ አዲስ ጀምሩ። ቁጥር አዲሱ ሚኒስትር አያውቁትም እየተባለ ትራንስፖርት ሚኒስትሮች በተቀየሩ ቁጥር እንደ አዲስ ጉዳዮች ይጀምር ነበረ። በሌላ ዘገባ ደግሞ በምዕራብ ጉጂ ዞን በተፈጠሩ ግጭቶች ንብረታቸው የወደመባቸው የቡና አቅራቢ ባለሀብቶች የደረሰውን ጉዳት ለኢንቨስትመንት ኮሚሽን አሳውቀው ነበር። ማመልከቻ የደረሰው ከቅርብ ቀናት ወዲህ እንደሆነ ኢንቨስትመንት ኮሚሽን ደግሞ በበኩሉ ተናግሯል። አሁን ከአራት ከአምስት ቀን በፊት ያሉ ሰነዶች ነው ያሉት ሆኖም መልሳቸው በቅርብ እንደሚያገኙ ብዬ አምናለሁ። ምክንያቱም ሂደት አለው። እዚህ ተጠረስቶ ወደ ልማት ባንክ ሄዶ ልማት ባንክ ባለሙያዎች፣ የኢትዮጵያ ንግድ ባንክ ባለሙያዎችና የኢትዮጵያ መድን ዋስትና ባለሙያዎች አንድ ላይ የኢንቨስትመንት ኮሚሽን ኮሚሽነር አማካሪ አቶ ይስፋልኝ ወልደ አማኑኤል ናቸው። ሁሉንም ከዝግጅቶቻችን ታገኛላችሁ። ጋቢና ቪኦኤ፣ አብራችሁን ካድማስ ተሻገሩ። ዜና እናስቀድም። አጠር ላሉ ዓለም አቀፍ ዜናዎች ተመልሰን መጥተናል። በቀዳሚው ዜናችን የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ዛሬ በድጋሚ ኤርትራ ገቡ የኤርትራው ማስታወቂያ ሚኒስትር አቶ የማነ ገብረ መስቀል በትዊተር ገጻቸው ላይ ጉዞውን በተመለከተ እንዳሰፈሩት ጠቅላይ ሚኒስትሩ አስመራ የገቡት በአሰብና ምጽዋ ወደቦች ያደረጉትን ጉብኝት አጠቃለው እንደሆነ ተናግረዋል አድማጮች የዚህ ዜና ዝርዝር ከደረሰን ከምሽ በዝግጅቶቻችን የምናካትተው ይሆናል የሶሪያ መንግስት በአማጽያን ቁጥጥር ስር ባለው ኢድሊብ ክልል ጥቃት በሚከፍትበት ወቅት ኬሚካል መሳሪያ ይጠቀም እንደሆነ ዩናይትድ ስቴትስ እየተከታተለች ነው ሲሉ የዩናይትድ ስቴትስ መከላከያ ሚኒስትር ጂም ማቲስ ገልጸዋል። ተቃዋሚ ወገኖች ኬሚካል መሳሪያ ሊጠቀሙ የሚችሉበት ሁኔታ የለም ብለዋል። የሀገሪቱ ፕሬዚዳንት ባሽር አል አሳድ ግን ከዚህ ቀደም ኬሚካል መሳሪያ መጠቀማቸውን ስለምናውቅ በቅርብ እየተከታተልን ነው ብለዋል። የሶሪያ መንግስት የመጨረሻው በአማጽያን ቁጥጥር ስር ያለው ኢድሊብ ለማስመለስ ጥቃት ቢከፍት ትልቅ ሰብአዊ ቀውስ ያስከትላል በማለት የዩናይትድ ስቴትስ ባለስልጣኖች አስጠንቅቀዋል። ኢድሊብ ውስጥ በሶስት ሚሊየን የሚገመት ህዝብ ይኖራል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዎ ዛሬ ፓኪስታን ውስጥ አዲስ ከተመረጠው መንግስት ባለስልጣኖች ጋር ተገናኝተው ተነጋግረዋል። ካለፈው ዓመት ወዲህ መጨረሻ ደረጃ ላይ የደረሰውን የሁለቱን ሀገሮች ግንኙነት ለማሻሻል ነው ፓኪስታን የሄዱት በፖምፔዎ የሚመሩት መልክተኞች ከጠቅላይ ሚኒስትር ኤማራን ካን ጋር ከመገናኘታቸው በፊት ከውጭ ጉዳይ ሚኒስትር ሻህ ሜሁድ ኳረሺ ጋር ተነጋግረዋል። ግንኙነታችንን በጋራ መተማመን ና በመከባበር ላይ በተመሰረተ መልክ ማደስ ይኖርብናል ሲሉ የፓኪስታን የውጭ ጉዳይ ሚኒስትርም ገልጸዋል። በከፍተኛ ደረጃ ቅድሚያ የምንሰጠው የፓኪስታንን ብሔራዊ ጥቅም መጠበቅ ነውም ብለዋል። በመጨረሻም የብሪታንያ አቃቤ ሕግ ባለፈው መጋቢት ወር ላይ የቀድሞ የሩሲያ ሰላይ ና ልጃቸውን ለመግደል ተደረገ ከተባለው ሙከራ ና ሴራ ጋር በተያያዘ በሁለት ሩሲያውያን ላይ ክስ መስርተዋል። ሰርጌይ ስክሪፓል ና ልጃቸው ዩሊያ ሳልስበሪ በተባለው የብሪታንያ ከተማ በሚገኝ የገበያ ማዕከል በነበረ ወንበር ላይ ራሳቸውን ስተው ነበር የተገኙት መርማሪዎች ታዲያ ኖቪቶክ በተባለው በሶቪየት ህብረት በተሰራው የነርቭ ንጥረ ነገር መመረዛቸውን ገልጸዋል። አሌክሳንደር ፔትሮፍ ና ሩስላን ፓሺሮፍ የኬሚካል መሳሪያ አጠቃቀም ህግን በመጣስ ስክሪፓል ና ልጃቸውን እንዲሁም አንድ የተመረዘ የፖሊስ መኮንንን ለመግደል ባደረጉት ሙከራ ለመክሰስ የሚያስችል በቂ ማስረጃ ተገኝቷል ሲሉ በዘውዳዊው የክስ አገልግሎት የህጋዊ ክፍል አስታውቀዋል። ለዛሬ የያዝንላችሁ አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ የጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማና እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን gabina VOA let's cross በስራ ማቆም አድማ ላይ የነበሩና በኋላም ለእስር የተዳረጉት የኢትዮጵያ አየር ትራፊክ ተቆጣጣሪዎች ጥያቄ የደሞዝ ጭማሪና የሙያ ማረጋገጫ እውቅናን የሚጠይቁ የመብት ጥያቄዎች ናቸው ሲሉ በውጭ ሀገር የሚገኙ የቀድሞ ሰራተኞች ለአሜሪካ ድምጽ ገለጹ። ሰራተኞቹ አስተዳደራዊ በደል እንዲስተካከልላቸው በመጠየቅ ከአስር ዓመታት በላይ ማሳለፋቸውን የተናገሩት እነዚህ የቀድሞ ባልደረቦች አሁንስ ቢያንስ መሰማት እንችላለን በሚል ነበር ጥያቄያቸውን ያቀረቡት ለእስር ተዳረጉ እንጂ ብለዋል። ከታሰሩት ጋር በጋራ አድማ ላይ የነበሩት ሌሎች ሰራተኞች ይቅርታ ደብዳቤ ፈርመው ስራ መጀመራቸው ታውቋል። የፌዴራል ፖሊስ ኮሚሽንና ሲቪል አቪሽን ባለስልጣን የሰራተኞቹ ጥያቄ አቀራረብ ግን ሕግን የተከተለ አይደለም ማለታቸው ይታወሳል። ጽዮን ግርማ ዝርዝር ዘገባውን አሰናድታለች። ለረጅም ጊዜ ሲያነሱት የነበረው የደሞዝ ጭማሪ ጥያቄ በአንድ ወር ውስጥ ካልተመለሰ ስራቸውን በፈቃዳቸው ለመልቀቅ እንደሚገደዱ በደብዳቤ ገልጸው ባሉበት ቀን ስራቸውን አቋርጠው ከነበሩት ሰባ አራት የኢትዮጵያ አየር ትራፊክ ተቆጣጣሪ ባለሙያዎች መካከል ዘጠኙ ከትላንት በስቲያ ጀምሮ በእስር ላይ ሲሆኑ አስር ቀደም ብለው ሀምሳ አምስቱ ደግሞ ትላንት ከምሳ ሰዓት በፊት የይቅርታ ፊርማቸውን አኑረው ዛሬ ወደ ስራ መመለሳቸው ታውቋል። ለደህንነታቸው ስለሚሰጉ ስማቸውን መግለጽ ያልፈለጉ ወደ ስራ የተመለሱ የአየር ትራፊክ ተቆጣጣሪ ባለሙያዎች የይቅርታ ደብዳቤውን የፈረሙት ለታሰሩ ባልደረቦቻቸው ጥሩ ይሆናል፣ ጉዳያቸውም ያልቅላቸዋል ከሚል ሀሳብ በመነጨ እንደሆነ ለአሜሪካ ድምጽ ተናግረዋል። የኢትዮጵያ የፌዴራል ፖሊስ አድማውን አስተባብረዋል፣ በኢኮኖሚና በሀገሪቱ ገጽታ ላይ ጉዳት አድርሰዋል በሚል የጊዜ ቀጠሮ መዝገብ ክስ በቁጥጥር ስር የዋላቸውን ዘጠኝ የአየር ትራፊክ ተቆጣጣሪ ሰራተኞች በእስር ላይ ያሉ የሰባት ቀናት የምርመራ ጊዜ ቀጠሮ ትላንት ከፌዴራል የመጀመሪያ ደረጃ ፍርድ ቤት ተጠይቆባቸው በእስር ላይም ይገኛሉ። የፌዴራል ፖሊስ ኮሚሽን ኮሚሽነር ዘይኑ ጀማል እነዚህ ተጠርጣሪዎች አጠፉ ያሉት ጥፋት በእስር ሊያስቀጣ እንደሚችል ለአሜሪካ ድምጽ ገልጸዋል። በህጉ እንደ ስደትና ጥመቱ ከስድስት ወር እስከ ሶስት አመት የሚያሳስር ወንጀል እንደሆነ ከመጀመሪያው ጀምሮ እናውቀዋለን። የኢትዮጵያ ሲቪል አቪዬሽን በኢትዮጵያ በአጠቃላይ አንድ መቶ ሀምሳ የሚሆኑ የአየር ትራፊክ ተቆጣጣሪ ባለሙያዎች እንደሚኖሩ ከዚህ ቀደም ለአሜሪካ ድምጽ ገልጸው የነበረ ሲሆን በዛ ያለውን ቁጥር የሚይዙት በአዲስ አበባ፣ ሌሎቹ ደግሞ የአየር ማረፊያ ባላቸው ከተሞች። ተበታት ነው ይሰሩ እንደነበር ጠቁመዋል። አቶ ዳዊት ወርቁ በኢትዮጵያ ሲቪል አቪዬሽን ባለስልጣን መስሪያ ቤት ውስጥ የኤሮድሮም ረዳት ተቆጣጣሪ ሆኖ ለአራት አመታት መስራቱን ይናገራል። አሁን ካናዳ ይገኛል። መስሪያ ቤቱን ከለቀቀ አስር አመት እንደሆነው ገልጾ አሁን የተነሱት ጥያቄዎች ያኔም ነበሩ ይላል። አሁን የሚያነሱት ጥያቄ ያን ጊዜ ያነሳ ነው ጥያቄ ነው። ልጆች አሁን ከያዟቸው ልጆች መካከል አብረን ያቸው የነበር ናቸው፣ ልጆች ናቸው። ችግሩ የሁሉም የአየር ትራፊክ ተቆጣጣሪዎች ነው። በግድ ተነስተን የሆነ ነገር ካላደረግን በስተቀር መፍትሄ አይመጣም ብለን በተደጋጋሚ እያነሳን ስር የመገናኛና ትራንስፖርት ሚኒስትር ከነበሩት ጁነዲን ሳዶ ጋር በተደጋጋሚ ቢሮዋቸው ድረስ እየሄደ እንነጋገር ነበር። ሚኒስትር ጌታውም መስሪያ ቤቱ ድረስም መጥተው አነጋግረውን፣ የዛን ጊዜ በቃ ችግር የለም መፍትሄ እንፈልጋለን፣ የውሸት ነበረ ቃል የተገባልን ያ ነገር ቀርቶ፣ ከዛ በኋላ የባለስልጣኑ መስሪያ ቤት በወታደር እንዲመራ ተደረገ። ኮሎኔሉ የዛን ጊዜ ነው ወደ ስልጣን የመጡት። ከዛ በኋላ በወቅቱ ጉዳዩን ያውቁ የነበሩት ሚኒስትር አቶ ጁነዲን ሳዶ ከስልጣን ተነሱ። ያነሳናቸው ጥያቄዎችና የተገባልን ቃል በንጥልጥል ቀረ። ምንም አይነት መፍትሄ ስላልነበረ የተሰደደው ተሰደደ፣ የቀረውም ቀርቶ ጥያቄዎቻቸውን እያጠናከሩ ስራቸውን እስካሁን ቀጠሉ፣ ይላል ዳዊት። ቀደም ሲል በዚሁ መስሪያ ቤት የኤሮዞን የአየር ተቆጣጣሪ ሆነው ስምንት ዓመት አካባቢ መስራታቸውን የገለጹት ስማቸው እንዳይጠቀስ የጠየቁ ባለሙያ ስራውን ለቅቄ እዚህ ዩናይትድ ስቴትስ ከገባው አስር ወር ይሆነኛል ብለዋል። የካናዳው አቶ ዳዊት ከአስር ዓመት በፊት የተነሱ ጥያቄዎች ናቸው ያሏቸው በኔም ዘመን ነበሩ ይላሉ በጣም ብዙ ጥያቄዎች ናቸው የተነሱት። ግን በዋናነት ለመከፋፈል ያህል የደሞዝ ጥያቄ አለ፣ የጥቅማ ጥቅም አለ፣ ሬቲንግና ላይሰንስ ጥያቄ አለ፣ ከእውቅና ጋር የተያያዘ ማለት ነው እና መልካም አስተዳደር ጥያቄዎች ነበሩ የተነሱት። ደሞዝን በተመለከተ አሁን ያለው ክፍያ ዝቅተኛው አራት ሺ አምስት መቶ ከፍተኛው ደግሞ ሰላሳ አመት አገልግሎት ላለው ሰው ማለት ነው እስከ አስራ አምስት ሺ ብር ሊደርስ እንደሚችል የጠቆመው የቀድሞ ሰራተኛ አኤሎ አንድ የአየር ተቆጣጣሪ ከመርከብ ካፒቴን እና ከአውሮፕላን አብራሪ ኩል ይከፈለው ይገባል ቢልም አሊያንስ ከሌሎች የአፍሪካ ሀገራት ጋር የተቀራረበ ክፍያ ይፈጸምልን የሚል ጥያቄ ሲነሳ እንደነበሩ ያስረዳል። ሌሎቹን ጥያቄዎች በተመለከተ ደግሞ ሌላኛው የላይሰንስ ጥያቄ ይነሳል። በሁለተኝነት ላይሰንስ ወይም የሙያ ፈቃድ የሚባለው ምንድነው? አንድ ሰራተኛ ብቁ ሲሆን የበረራ ደህንነቱ የበለጠ ይረጋገጣል። ስለዚህ እያንዳንዱ ሰራተኛ ብቁ ብቃቴ ይረጋገጥ፣ ልመዘን እና ተፈትኜ ላይሰንስ ይሰጠኝ የሙያ ፍቃድ ይሰጠኝ ብሎ ይጠይቃል። የሙያ ፍቃድ ሲሰጠው ይህ ሰራተኛ የስራ እድሉም የጨመረ ሆኖ ይገኛል። ነገር ግን አሁን ኢትዮጵያ ውስጥ ያለ ነው የነበር ነው የአየር ትራፊክ አሁንም ያሉት የአየር ትራፊክ ተቆጣጣሪዎች የሙያ ምዘና አይሰጣቸውም። መልካም አስተዳደሩ አሁን በአየር ትራፊኮች ላይ እንዴት ነው የሚል ለውን ነገር ለመጥቀስ እድገት አስተጣጥ ላይ፣ ስልጠና አስተጣጥ ላይ ሰዎች ስልጠና የሚያገኙት በአንድ አየር ትራፊክ ተቆጣጣሪ ረዳት ሆኖ ይቀጠላል። የተወሰነ አመት ከሰራ በኋላ ኤሮድሮም ይሆናል። ኤሮድሮም ሆኖ የተወሰነ ከሰራ በኋላ አፕሮች ይሆናል። አፕሮች ሆኖ ከሰራ በኋላ ኤሪያ ይሆናል። ከኤሪያ በኋላ ያሉት ሹመቶች ያለ ስልጠና የሚሰጡ ናቸው። ግን እነዚህ ስልጠናዎችን ለማግኘት መመዘኛዎች ይወጣሉ። በየደረጃው የሚወጡት መመዘኛዎች ላይ ብቁ እንዳይሆን፣ ሰውየው ብቁ እንዳይሆን በተለያየ መንገድ የማይፈለግ ሰው፣ ጥያቄ የሚጠይቅ ሰው፣ የሚቃወም የሚጋፋ ሰው ሲሆን በተለያየ መንገድ ያው ይኸው ስሙን መግለጽ ያልፈለገው ባለሙያ ጥያቄዎቹ መፍትያተው ከአመት አመት ሲንከባለሉ የቆዩ ናቸው ይላል። ከዚህ በፊትም ብዙ ጊዜ ተስፋ እየተሰጣቸው የመጡ ልጆች ናቸው። ሁላችንም እዛ እኛም እዛ በነበርንበት ሰዓት ተስፋ እያደረግን ነው። ከዛሬ ነገ፣ ከዛሬ ነገ፣ ከሚኒስትር ሚኒስትር ሲቀየር ጥያቄዎቹ እየተንከባለሉ ይሄኛው ሚኒስትር ያልመለሰውን ያኛው ደግሞ ሲመጣ እንደ አዲስ ጀምሩ፣ ይሄ አዲሱ ሚኒስትር አያውቁትም እየተባለ ትራንስፖርት ሚኒስቴሮች በተቀየሩ ቁጥር እንደ አዲስ ጉዳዮች ሲጀመር ነበረ። ከዚህ ቀደም አቪዬሽን ውስጥ በደህንነት ሰራተኞች ጭምር ይደረግ የነበረው ቁጥጥር አሁን ጠቅላይ ሚኒስትር አብይ ከመጡ በኋላ ትንሽ በመተንፈሱ ምክንያት ባለሙያዎቹ ችግራችን ይሰማልናል በሚል አደባባይ መውጣታቸውን የካናዳው ዳዊት ይናገራል። የተነሳበት ዋናው አላማ ምንድን ነው? አሁን ቢያንስ መሰማት እንችላለን ነው። የፖለቲካ ጥያቄ እንዳልሆነ የሚገባኝ ሌላውም ሰው እንዲገባው የምፈልገው ያ ነው። መሰማት እንችላለን። አሁን ብርሃን መውጣት ጀምሯል ሀገሩ ላይ መብታችንን ብንጠይቅ የሚያዳምጠን አካል ይኖራል የሚል ነገር ነው እንጂ ሌላ ምንም አይነት ትኩረታን እውቅና አልተሰጠውም። እውቅና አልተሰጠውም። ጉዳያችንን ጉዳያቸው አድጋችሁ ይውልን እያለን ልጆቹ እየቆሰሉ እያነሱ ክፍለ ሀገር ወረውሯቸዋል። ጥያቄ ሊያነሱ ይችላሉ። የሚታሰቡትን ልጆች በእንትን ፕሮሞሽን ጉዳይ ልጆቹ አያገኙም ፕሮሞሽን ተጠንቅቀው ከታሰሩት ልጆች ውስጥ መጥቀስ ይችላል። በጣም ተጠንቅቀው ነው የሚሰሩት ስራውን ምንም አይነት ስህተት ለመስራት ስህተት ከሰሩ ችግር ውስጥ እንደሚያስገቧቸው ያውቃሉ። ሌሎች ሰዎች ችግር እየሰሩም ስህተት እየሰሩም ስለተጠጋጉ ብቻ ፕሮሞሽን እያገኙ ይጠመጣሉ ነው እና ለሰራተኛ መብት የሚጠይቁት ለ- የአየር ትራፊክ ተቆጣጣሪዎች መብት ይሰጣቸው ብለው የሚጠይቁ ልጆች ክፍለ ሀገር ይባረራሉ፣ ይላካሉ፣ ክፍለ ሀገር ይረሳሉ። እና እንዲህ እንዲህ አይነቶቹ ነገሮች በጣም በደል ሲሰራብን ነበር እና በአጠቃላይ ግን ያው ጉዳዩ በእንጥልጥል ነበር የቀረው። አሁን አነሱት ጊዜውን ያልጠበቀ ነው ለሚሉት ሰዎች ረጅም ጊዜ ሆኖታል። ልጆቹ አየር ትራፊክ ተቆጣጣሪ ሆነው የቆሰሉ በጣም ብዙ ልጆች አሉ፣ ውስጥ የተበደሉ እና ያንን ያንንም ሊያዩት ይገባል ማለት ነው። የኢትዮጵያ ሲቪል አቪሽን ባለስልጣን ዳይሬክተር ኮነሬል ወሰኔለህ በዚህ ጉዳይ ላይ በተደጋጋሚ መግለጫ ሰጥተዋል። ዘጠኙ ባለሙያዎች ከታሰሩ በኋላ ተጠይቀው የታሰሩት አድማ በማድረጋቸው ምክንያት አይደለም ብለው ነበር። የሲቪል ሰርቪሱ አዋጅ ከባድ ጥፋት ከሚላቸው አንዱ ሌሎች ስራ እንዳይሰሩ ማወክ ወይም ሌሎች ሰዎች እንዳይሰሩ ማስተባበር ወይም ማወቅ እንደ ከፍተኛ ወንጀል ወይም ጥፋት ይቆጠራል ይላል። ይሄ ራሱ አንድ የክስ መነሻ ወይም ወንጀል ነው ማለት ነው አብዛኛው ሰራተኛ ደመወዝ እንዲጨመርለት ይፈልጋል ይጠይቃል ጥያቄውም አግባብና ትክክል ነው ግን በግዴታና የመንግስትን እጅ ጠምዞ ስራ አቁመን ይሄ ያለው አንድ አማራጭ ወደብ ዘግቶ መጠየቁን ነው ወይም ስራ ማቆሙን ነው። እኛ ትክክል አይደለም የምንለው ጥያቄውን፣ ትክክል ስለሆነም እነሱ ያሉበት ኮሚቴ አዋቅረን ጥያቄው እየተሰራ ነው። ደሞዙን ለመስራት ለመንግስት ጥያቄ ለማቅረብ እየተሰራ ነው። እነሱም ኮሚቴ እዛ ውስጥ ነበሩ። ስለዚህ ሳጠቃልለው፣ አንደኛ የሁሉም ጥያቄ ደሞዝ መጨመር ነው። ነገር ግን ጥቂቶቹ ከሚገባው በላይ ነገሮችን በማካረር ቅድም እንዳልኩትም ከደሞዝ ጥያቄ ያለፈ አይነት የሀገሪቷን የአየር ክልል አደጋ ላይ ነው የሚያሰኝ ዓለም እንደዛ እንዲል ተሳፋሪው እንደዛ እንዲል ጥረት ስላደረጉ ነው እኛ ትክክል አደለውም የምንለው። የቀድሞ ባለሙያዎች በዚህ ሀሳብ አይስማሙም። ከአስር እና ከዛ በላይ በተደጋጋሚ ጥያቄ የሚያነሱ ባለሙያዎችን ጥያቄ ሳይመልሱ ቀርተው ጥያቄው ገፍቶ ሲመጣ እንደዚህ አይነት እርምጃና ውሳኔ መስጠት ነው ሀገር የሚያጠፋ ይላሉ። ዳዊት የሚለው አለው ከሀገር ግንባታ ጋር ከቢዝነስ ጋር ምንም የሚያገናኘው ነገር የለም። ልጆቹ ጠቅማችንን ጠብቁልን ሌሊት ሰርተን አድረን ቀን ከሰራው ሰው ጋር እኩል ደሞዝ አት በዓል ገብተን እየሰራን ሰው ሌላው ሰው በዓል ቤቱ ቁጭ ብሎ ከልጆቹ ጋር እያሳለፈ በኩል ትሪት አታድርጉ ነው ያሉት። ልጆቹ ምኑ ነው አሁን ይሄ ከሀገር ግንባታ ጋር የሚገናኘው? ከሀገር ግንባታ ጋር ከሀገር የምጅ ጋር ምንም አይ ግንገንባ ውስጥ ያገሩ ያሉንን ሰዎች እየጣልን የጠፋ ነው ጠፋል። እስካሁን ድረስ ልጆቹ ይወጣሉ። ከዛ ሀገር ላይ አየር ትራፊክ ተቆጣጣሪ ላይ የነበሩ ልጆች አመት አልሞላቸውም ወጥተው የቀሩት ይሄ አያሳዝንም? የሀገርን ኢመጅ የሚያጠፋው ይሄ ነው። እየጣሉ የሚጠፉት ልጆች እየተበደሉ የትኛው ነው የሀገር ኢመጅ የሚያበላሸው? ባለሙያዎቹ የኢትዮጵያ የአየር ትራፊክ ተቆጣጣሪ ባለሙያዎች ብቃት ከሁሉም ሀገር የተመሰከረለት ነው። ክፍያው ደግሞ ከጎረቤት ሀገር ኬንያ እንኳን በአምስት እጥፍ ያነሰ ነው ብለዋል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ። እየተከታተላቸው የምትገኙት ጋቢና ቪኦኤ ነው። ወደሚቀጥለው ዘገባችን እናልፋለን። በምዕራብ ጉጂ ዞን ተፈናቅለናል ያሉ ሀያ ሰባት የሚሆኑ ባለሀብቶች ለወደመ ንብረታቸው ወደ አንድ መቶ ሀምሳ ሚሊየን ብር ካሳ ጠየቁ። መለስካቸው አመሀ ዝርዝሩን ይዟል። በኦሮሚያ ክልል በምዕራብ ጉጂ ዞን በቀርጫና ሀምባላ ዋማና ወረዳዎች በተለያዩ ቀበሌዎች ሲኖሩ የነበሩ ሀያ ሰባት የጌዲዮ ተወላጆች ቡና አቅራቢዎች የፌዴራሉ መንግሥት ወደ 150 ሚሊዮን ብር የሚሆን ካሳ እንዲከፍላቸው ጠየቁ። ከአንድ ወር በፊት ለጠቅላይ ሚኒስትር ዶክተር አብይ አህመድ በጻፉት ደብዳቤ በዝርዝር እንዳስረዱት በተሰማሩበት የታጠበና ደረቅ ቡናን የማቅረብ የሥራ ዘርፍ የእሸት ቡና መፈልፈያ መሣሪያዎችን፣ የደረቅ ቡና ማበጠሪያዎችን ትላልቅ መጋዘኖችንና ሌሎችም ለኢንዱስትሪው አስፈላጊ የሆነው ቁሳቁሶችና ንብረቶችን ከወራት በፊት በአካባቢው በተፈጠረው ግጭት ወድመዋል ወይንም ተዘርፈዋል። በአመልካቾቹ ግምት ይህ ንብረት 149 ሚሊዮን 856 ሺህ 355 ብር ከ75 ሳንቲም ሆኗል። ከእነዚህ አመልካቾች ተወካዮች አንዱ አቶ ተሾመ ገመቹ ዛሬ ለቪኦኤ በስልክ እንደተናገሩት ለመፍትሄ ፍለጋው ለምን ወደ ጠቅላይ ሚኒስትር ጽህፈት ቤት ምሄድ እንዳስፈለገ አብራርተዋል። እንዳለ ንብረቶችን በቋሚና ጊዜ ወቅት ለረጅም ዓመት ያፈራነው ያፈረነው ሀብት ወድቦብናል በዚህ ግጭት ምክንያት እና ባንኩም በአንድ በኩል ገንዘቡን አስገቡ እያሉን ነው እንደገና ደግሞ እኛ ካሳ ለሚመለከተው ክፍል እንትል ለማለት መንገዱ ራሱ ሁኔታው የነበረው ሁኔታ ምቹ አልነበረም። ከዛ ተነሳ ለጠቅላይ ሚኒስትር ጽህፈት ቤት አሳወቅን። አንደኛ ካሳ እንዲከፈለን ለባንኮች ደግሞ መመሪያ ከምናገኘው ካሳ መንግስት ከበለዛ ምከፍለን ካሳ እስኪከፈል ድረስ ለባንኮቹ መመሪያ እንድሰጥ እምል ነው። እና እስካሁን ድረስ ለባንኮቹ የሚሰጥ መመሪያ የለም። ባንኮች ውስጥ አሁን ክፈሉ እያሉ በየጊዜያሁን ነው። የካሳን ጉዳይ በተመለከተ መፍትሄ የሚሰጠው የኢንቨስትመንት ኮሚሽን መሆኑን ለአመልካቾቹ ተነግሯቸው ከአንድ ሳምንት ወዲህ በዚሁ መስሪያ ቤት እየተከታተሉ እንደሆኑም አቶ ተሾመ ገመቹ ለቪኦኤ ተናግረዋል። ለችግሩም አስቸኳይ መፍትሄ እንዲሰጠው ያላቸውን ፍላጎት ገልጸዋል። አሁን ባለው ሁኔታ ጊዜውን በጣም እየሄደ ነው። አሁን ሌሎች ኢንዱስትሪ ያላቸው ሰዎች ኦልሞስት ለአዲሱ ዓመት ዝግጅት ጀምረዋል። እኛ ግን ምንም ነገር ኢንዱስትሪ እንደወደመ ነው። ምንም ነገር ቦታ የለም ባዶ ምጥር ሜዳ ነው ያለው እና መንግስት በዚህ ጉዳይ ትኩረት ሰጥቶ የሚመለክ አካባቢታች ወርዶ የእኛን ጉዳት አይቶ ወደ ስራ የምንመለስበት አቅጣጫ ካላስቀመጠ ለሁለት ሺህ አስራ አንድ ለሚቀጥሉ ዓመት እራሱ ወደ ስራ የመግባት እድሉ በጣም ጠባብ ነው። እንደገና ደግሞ ባንክም ደግሞ የምንከፍልበት እንትን የለንም እና ዜናውን ያል በጣም አስቸጋሪ የሆነበት ሁኔታ ነው ያለው በአሁኑ ጊዜ ያለውን የአካባቢውን ሁኔታ አቶ ተሾመ ሲገልጹት ሰላማዊ ነው። ብዙ ተፈናቃዮችም ወደ ቀያቸው እየተመለሱ ናቸው። ይሁንና መንግሥት ኢንዱስትሪውን በተመለከተ በቂ ትኩረት ሰጥቶታል የሚል እምነት የላቸውም። እናም ይህ ችግር ቢቃለል ወደ ነበሩባቸውና ተወልደው ወዳደጉባቸው መንደሮቻቸው ለመመለስ ዝግጆች ናቸው። ሌላ ጥያቄ ግን አላቸው። ያው እኛ እዛ ብዙ አመት ብዙ አመት ለፍተን ጥረን ግረን ያፈራነው የብዙ አመት ሀብት ነው የወደመብን እና መንግስት ዘላቂ ሰላም ያረጋግጡልን። እኛ በሀብቱ ያፈራንበት በነጻነት ማንም እንደ ኢትዮጵያ እንደ ማንኛውም ኢትዮጵያዊ ሀብት ማፍራት በነፃነት የመኖር መብታችንን መንግስት እንዲያረጋግጥልን ነው ነው በበኩለ ይህን ነው መንግስት በትኩረት እንሰራለን። ይህንንና ተያያዥ ጥያቄዎችን የኢንቨስትመንት ኮሚሽን በተደጋጋሚ ስልክ ደውለን የሚመለከተውን የኮሚሽኑን የህዝብ ግንኙነት ልናገኝ አልቻለም በጥረታችን እንቀጥልበታለን መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ መለስካቸውን እናመሰግናለን መለስካቸው ይህን ዘገባ ያደረሰን ከሁለት ቀናት በፊት ነው ዛሬ ይህ የኢንቨስትመንት ኮሚሽን ምላሽ ደርሶኛል ብሏል ማመልከቻው የደረሰው የደረሰውም ከቅርብ ቀናት ወዲህ እንደሆነ የኮሚሽኑ አስታውቋል መለስካቸው ነው ዝርዝሩን የያዘው በምዕራብ ጉጂ ዞን በቀርጫና ሀምባላ ዋማና ወረዳዎች በተለያዩ ቀበሌዎች ቀደም ሲል በተቀሰቀሱ ግጭቶች 27 ጌዲዮ ተወላጅ ነን የሚሉ ሰዎች ለልማት ያዋሉት ንብረት በመውደሙ ካሳ እንዲከፈላቸው ያቀረቡት ማመልከቻ ዝርዝሩ ገና እየተጠና እንደሆነ የኢንቨስትመንት ኮሚሽን ኮሚሽነር አማካሪ አቶ ይስፋልኝ ውላ ማኑኤል ተናግረዋል። አቶ ይስፋልኝ እንደሚሉት ከሆነ በቡናው ኢንዱስትሪ ይሳተፉ የነበሩ ባለሀብቶችን ወይንም ፕሮጀክቶችን ዝርዝር የያዙ ወደ ስምንት የሚጠጉ ሰነዶች ደርሰዋል። ሁሉም አስፈላጊው ሥራ ከተከናወነ በኋላ ወደ ልማት ባንክ እየሄዱ እንደሚገኙም ያስረዳሉ። ጥናቱም የተወሰነ ጊዜ እንደሚወስድ ተናግረዋል። ይሁንና አመልካቾች በአሁኑ ጊዜ በመጠለያ ጣቢያዎች እንደሚገኙ፣ ከባንክ የተበደሩትን ገንዘብ አበዳሪ ባንኮች እንዲመልሱ እየጠየቋቸው መሆኑን በማስታወስ ከመንግሥት የሚገኘው ድጋፍ ምን ሊሆን እንደሚችል ለተጠየቁት አቶ ይስፋን ልኙላ ማኑኤል ምላሽ ሰጥተዋል። እንግዲህ እነዚህ ሪፖርት ከተደረጉ ጀምሮ ነው ካውንት የሚያደርገው ሪፖርት እኛ ጋ ያደረጉት አሁን ከአራት ከአምስት ቀን በፊት ያሉ ሰነዶች ነው እኛ ጋ ያሉት። ሆኖም መልሳቸው በቅርብ እንደሚያገኙ ብዬ አምናለሁ። ምክንያቱም ሂደት አለው። እዚህ ተጠርሶ ወደ ልማት ባንክ ሄዶ ልማት ባንክ ባለሙያዎች፣ የኢትዮጵያ ንግድ ባንክ ባለሙያዎችና የኢትዮጵያ መድን ዋስትና ባለሙያዎች አንድ ላይ እየሰሩ የሚያጥኑት ነው። ይህ ጉዳይ በቅርብ የተከሰተና ሪፖርት የተደረገን በጣም በቅርብ በመሆኑ ያው የራሱን ጊዜ ይፈልጋል ማለት ነው እና እርግጥ ነው ችግር ላይ እንዳሉ እንረዳለን። በዚህም ቢሮ የሚያልቅ አይደለም። በጠቅላላው በሀገሪቱ የጥናት ሂደት ሲከናወን አብሮ የሚሄድና መልስ የሚያገኝ ነው። ባለፉት ጥቂት ዓመታት በሀገሪቱ የተለያዩ ክፍሎች በተለይም በኦሮሚያ እና በአማራ ክልሎች ከዲሞክራሲ ከልማትና ከመልካም አስተዳደር ችግሮች ጋራ በተያያዘ በሚቀሰቀሱ የተቃውሞ ትዕይንቶች ምክንያት ግጭቶች ሲፈጠሩ ቆይተዋል። እነዚህን ግጭቶች ተከትሎ ደግሞ የሰው ሕይወት ሲጠፋ፣ የአካል ጉዳት ሲደርስ፣ የንብረት ውድመት ሲፈጸም እንደነበር አይዘነጋም። ከዚህ በተጨማሪም በተጎራባች ክልሎች አዋሳኝ ስፍራዎች በሚፈጠሩ ግጭቶች ከፍ ያለ ጉዳት ሲደርስ ቆይተዋል። በእነዚህና በመሳሰሉ ምክንያቶች ከደረሱ ግጭቶች ጋር የሚፈጠረው የንብረት ውድመት በአገሪቱ የምጣኔ ሀብት ላይ ያሳድረው አሉታዊ ተጽዕኖ ከፍተኛ መሆኑና በመንግሥት ላይም ጫና እንደፈጠረ አይካድም። እነዚህን ችግሮች ለመፍታት መንግሥት እስከ ዛሬ የፋይናንስ ድጋፍ የሰጠውም ከአንድ ቢሊዮን ብር በላይ መድረሱን አቶ ይስፋልኝ ወልደአማኑኤል ለቪኦኤ ተናግረዋል። በጠቅላላው እስካሁን 1.16 ቢሊዮን ብር ከመንግስት የፋይናንስ ድጋፍ ተደርጎ ወደ የነበሩበት ስራ እንዲመለሱ መንግስት አስፈላጊውን ጥረት አድርጓል። ስለዚህ አሁንም ጉዳት ደርሶባቸው የተሳቱ እስካመለክቱ ድረስ አመልክተው እዚህ ወይም ደግሞ በክልሎች በመጡ አጠቃላይ ሪፖርቶች ተጠናክረው ጠቅላይ ሚኒስትር ደርሰው ከመጡ በመጨረሻ ከጥናት በኋላ ኢቫሉዌት ወይም የመንግስት ጥናት ግምት ተሰጥቷቸው የፋይናንስ ድጋፍ የተደረገው በጠቅላላው አንድ ነጥብ አንድ ስድስት ቢሊዮን ብር ነው። በኦሮሚያ ክልል በምዕራብ ጉጂ ዞን በቀርጫና ሀምባላ ዋማና ወረዳዎች በተለያዩ ቀበሌዎች ይኖሩ የነበሩና በታጠበ ቡናና በደረቅ ቡና አቅራቢነት ሲሰሩ የቆዩት ሃያ ሰባት የጌዲዮ ብሔረሰብ ተወላጆች በአካባቢው በተፈጠረው ግጭት እነሱም ተፈናቅለው ንብረታቸው መውደሙን አመልክተው መንግሥት ካሳ እንዲከፍላቸው ለጠቅላይ ሚኒስትር ጽህፈት ቤት አቤት ብለው እንደነበረ ትናንት መዘገባችን ይታወሳል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸውን ለዘገባው እናመሰግናለን። የምትከታተሉት የጋቢና ቪኦኤ ዝግጅታችንን ነው። ወደ ተከታዩ ዘገባችን እናልፋለን። በትግራይ ክልል አጣዳፊ ተውከትና ተቅማጥ ወይም አተት መከሰቱን የመቀሌው ዘጋቢያችን ሙልጌታ ጽብሃ በተከታዩ ዘገባ ደርሶናል። የአጣዳፊ ተቅማጥና ትውከት ወይም ደግሞ አተት ህመም በትግራይ ክልል በሐምሌ ወር 2008 ዓመተ ምሕረት ነበር ለመጀመሪያ ጊዜ በወረርሽኝ መልክ የታየው። ይህንን ህመም ለወራቶች ከቆየ በኋላ በ2009 ዓመተ ምሕረት ዳግም ወረርሽኙ ተከስቶ ነበር። ለሶስተኛ ጊዜ ደግሞ ከሰኔ 11 2010 ዓመተ ምሕረት ጀምሮ በትግራይ ክልል መታየቱን የክልሉ የጤና ቢሮ ምክትል ኃላፊ አቶ ተክላይ ወልደ ማርያም ተናግሯል። ክሳብ ሕዚ ሽሕን 266 ዝኸውን ክሳዕ ዞ እስካሁን 1266 ሰዎች ታሟል በሁሉም የክልሉ ዞኖች ነው የታየው እስካሁንም አስር ሰዎች ህይወታቸውን አልፏል ነው ያሉት የአተት መስፋፋት በመቀለ ከተማ የላቀ መሆኑን የተናገሩት አቶ ተክላይ እንዲሁም በትግራይ ማዕከላዊ ዞን በአሕፈሮም ወረዳ ብቻ በአንድ የጸበል ቦታ አራት መቶ ሰዎች መታመማቸው አራት ሰዎች ደግሞ ህይወታቸውን ማለፉ ተናግሯል። አተት በንጽህና ጉድለት እንደሚመጣ የተናገሩት ምክትል ኃላፊው ሕብረተሰብ በዚህ ጉዳይ ያለው ግንዛቤ ለውጥ ለማምጣት ያለውን ተነሳሽነትም በቂ አይደለም ብለዋል። በመቀለ ከተማ በልዩ የህሙማኑ ማከሚያ ማዕከል ያገኘሁት ሞጎስ ኃይሉ የተባለ ታካሚ የገንዳ ውሃ በመጠጣቱ መታመሙን ይገልጻል። በስራ ላይ ያለው ውሃ ጠማኝ፣ በዚህም ንጽህናውን የጠበቀ የቧንቧ ውሃ ስለሌለ የገንዳ ውሃ ጠጣሁ። ከዛም አመመኝ። ወደዚህም ጓደኞቼ ይዘውኝ መጥቷል፣ ነው ያለው። አተት ለመከላከል ህብረተሰብ እንዲሁም ሌሎች የሚመለከታቸው አካላት አጋዥ ሊሆን ይገባል ያሉት ምክትል ቢሮ ኃላፊው ወረርሽኙ በትግራይ ክልል ካጋጠመ ከ2008 ዓ.ም ጀምሮ 6549 በህመሙ የተጠቁ ሲሆን፣ 128 ሰዎችም በዚህ ህመም ህይወታቸውን አልፏል። ለአሜሪካ ድምጽ ራዲዮ ሙልጌታ ጽብሃ መቀለም ሙልጌታን እናመሰግናለን ለዘገባው። እንግዲህ አድማጮች፣ የዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል። በፌስቡክ ቪኦኤ አማሪክ፣ በትዊተርም እንዲሁ ሀሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱ። በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸ ነው ጽዮን ግርማና እኔም መስታወት አራጋው ነበርን። ዝግጅታችንን ሲያቀናብርልን የቆየው ሞቅቤል ያበረው ነበር። የስርጭት መሀንዲሱ ኒክም አብሮን ነበር። ጉዟችሁ የሰመረ ይሁን እያልን እንሰናበታለን ከቴዲ አፍሮ ከኮማ አፍሪካ የተሰኘው ሙዚቃ ጋር እንተዋችሁ። መልካም ምሽት። በነጋ ጉዞ ነው ይዞ